የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማኔኝ ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም እንደምናመሻቸው የዛሬ ህዳር አራት ሁለት ሺ አስራ አንድ ዓመተ ምህረት ምሽት ዝግጅቶቻችንን እናስተዋውቃችሁ። ጠቅላይ አቃቤ ህግ የብረታ ብረት ኢንጂነሪንግ የቀድሞ ዳይሬክተር ጄኔራል ክንፈ ዳኛውን በቁጥጥር ስር መዋሉን አስታወቀ። ሌሎችም የተያዙ ያሉ መረጃ ለሚዛ ያደረጉ ያልተያዙን ሰዎች ያሉ፣ አንዳንዶቹ ተደብቆ፣ አንዳንዶቹ ደግሞ አገር ወጥቶም ያሉበት የፌዴራል ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋዬ በጉዳዩ ዙሪያ የሰጡትን ማብራሪያ ይዘን እንመለሳለን። ፎቁ ጎማ ቢኖረው ኖሮ ይዘውት ሄደው ያስቀምጡት ጥሩ ነበር። ኢትዮጵያ ውስጥ በርካታ ነገሮችን ወስዷል። ከዚሁ ጋር በተያያዘ የአዲስ አበባ ነዋሪዎች የሰጡትን አስተያየት ነው ያሰማችሁት። በዝርዝር ዘገባው እንመለስበታለን። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መጥተናል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ በፈረንሳይና በመሪዋ በፕሬዚዳንት ኢማኑኤል ማክሮን ላይ ዘለፋ ሰንዝረዋል። ፕሬዚዳንት ማክሮን ዝቅ ያለ የሕዝብ ድጋፍ ያላቸው ያሏቸው ሚስተር ትራምፕ ፈረንሳይ ከዩናይትድ ስቴትስ በሚላኩ የወይን ጠጆች ላይ ቀረጥ በመጣሏ ነቅፈዋታል። የኔቶ ማለትም ሰሚን ሰሜን አትላንቲክ ቃል ኪዳን ድርጅት የመደበውን የአባል ሀገሮች የመከላከያ ወጪ በጀት ማሟላት ያቃታት ሲሉም ተችተዋታል። የዩናይትድ ስቴትሱ ፕሬዚዳንት ፈረንሳይን ሲነቅፉ በሌላ ዜና ዩናይትድ ስቴትስ ሰሜናዊ ካሊፎርኒያ ሲነድ የሰነበተው ሰደድ እሳት የገደለው ሰው ብዛት ቢያንስ አርባ ሁለት ደርሷል። በክፍለ ሀገሯ ታሪክ ከደረሱት ሁሉ በጠፋው የሰው ሕይወት ብዛት የከፋው ሆኗል። ፓራዳይዝ የምትባለውን ከተማ ለአራት ቀናት በተከታታይ ባደረሰባት ሰደድ እሳት ምክንያት እስካሁን ያልተገኙ በመቶዎች የተቆጠሩ ሰዎች እንዳሉ ባለስልጣናት ገልጸዋል። ደቡባዊ ካሊፎርኒያ ውስጥ የደረሱት ቃጠሎዎች ደግሞ ሁለት ሰዎችን ገድለዋል። የካሊፎርኒያ አገረ ገዢ ጄሪ ብራውን አስቸኳይ ጊዜ ያወጁ ሲሆን የገንዘብ እርዳታም ጠይቀዋል። ትላንት ሰኞ ማታ የካሊፎርኒያውን የሰደድ እሳት ከባድ አደጋ ብለው የገለጹት ፕሬዚዳንት ዶናልድ ትራምፕ በቃጠሎው ለተጎዱ መርጃ የሚሆን ገንዘብ ከፌዴራል መንግስት ወጪ እንዲደረግ ፈቅደዋል። የእስራኤል የጦር ኃይል ሌሊቱን ጋዛ ሰርጥ ከአየር ደብድቧል። ድብደባው ታጣቂዎች ከጋዛ በመቶዎች የተቆጠሩ ሮኬቶችን ወደ እስራኤል በመተኮሳቸው ለመበቀል ነው ሲል የጦር ኃይሉ አስታውቋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔ መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። የምትከታተሉት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። የብሔራዊ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ የቀድሞ ዋና ዳይሬክተር ብርጋዴር ጄኔራል ክንፈ ዳኘው ከሁመራ በፖሊስ ተይዘው አዲስ አበባ ገብተዋል። ሊያመልጡ የሞከሩና በተለያዩ አካባቢዎች የተደበቁ ሌሎች የሙስና ተጠርጣሪዎችን ለመያዝ ጥረት እየተደረገ መሆኑንም የፌዴራል ጠቅላይ አቃቤ ሕግ አስታውቋል። በቀድሞዎቹ የሜቴክና የደህንነት ኃላፊዎች የተፈጸመው ተግባር እጅግ የሚዘገንን መሆኑን ለአሜሪካ ድምጽ ያነጋገራቸው የአዲስ አበባ ነዋሪዎችም ገልጸዋል። እስክንድር ፍሬው ተጨማሪ ልኳል። ከ2004 እስከ 2010 37 ቢሊዮን ብር የሚያወጣ የውጭ ግዢ ያለ ጨረታ የፈጸመው የአገር ውስጥ ግዢዎችንም በተመሳሳይ መንገድ ያከናወነው ተቋም ከፍተኛ ዝርፊያ ተፈጽሞበታል። ይህ የፌዴራል ጠቅላይ አቃቤ ሕግ በብሔራዊ ብረታብረትና ኢንጂነሪንግ ኮርፖሬሽን ላይ ያካሄደው ምርመራ ድምዳሜ ነው። የምርመራ ውጤቱ እንዳመለከተው በዚህ ተቋም ሙስና ተንሰራፍቷል፣ በቢሊዮኖች ተዘርፏል። እንደ መንግስት ድርጅት ተቋቁሞ ለግለሰቦች የሰራ የዘመድ አዝማድ ቤት ሆኖ መቆየቱንም ትናንት የምርመራውን ውጤት ያቀረቡት የፌዴራል ጠቅላይ አቃቤ ህግ ብርሃኑ ጸጋይ አብራርተዋል። ይህንኑ ተከትሎም በዚሁ በሙስና ወንጀል የተጠረጠሩ የሜቴክ አመራሮች እንደዚሁም የሰብአዊ መብት ጥሰት የፈጸሙ ባለስልጣናትና የስራ ኃላፊዎች የዛሬውን ሳይጨምር በድምሩ 63 ሰዎች በቁጥጥር ስር መዋላቸውን ጠቁመዋል። የቀሩትን ተጠርጣሪዎች ለመያዝ ጥረት እየተደረገ መሆኑንም አስረድተዋል። በዚህም መሰረት የብሔራዊ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ የቀድሞ ዋና ዳይሬክተር ሜጀር ጄኔራል ክንፈዳኘው ዛሬ በቁጥጥር ስር መዋላቸውን የፌዴራል ጠቅላይ አቃቤ ሕግ አስታውቋል። ጀነራሉ በቁጥጥር ስር የዋሉት በሁመራ በኩል ከአገር ለመውጣት ሲሞክሩ መሆኑም ተገልጿል። አንዳንድ የሀገር ውስጥ የዜና ምንጮች እንዳሉት ደግሞ ጀነራሉ ሲያዙ ከብሔራዊ መረጃና ደህንነት ኤጀንሲ ኢንሳ የቀድሞ ዳይሬክተር ተክለ ብርሃን ወልደ አረጋይ ጋር ነበሩ። ይህም ሆኖ የቀድሞው የኢንሳ ዳይሬክተር አለመታሰራቸውን እነዚሁ ምንጮች ጠቁመዋል። ወደሚቀጥለው ዘገባችን ነው የምናልፈው። የፌዴራል ጠቅላይ አቃቢ ህግ ቀድሞ ኢንሳ በሚል ምጻረ ቃል የሚጠራው የመረጃ ቴክኖሎጂ መስሪያ ቤት የቀድሞ ኃላፊ ሜጀር ጀነራል ተክለ ብርሃን ወልደ አረጋይን በቁጥጥር ስር ያላዋለው በምርመራ መዝገቡ ውስጥ ስለሌሉ እንደሆነ አስታወቀ። በተጨማሪም ከፍተኛ ምዝበራ በመፈጸምና የሰብአዊ መብትን በመጣስ ጠርጥሮ ያሰራቸውን የመንግስት ኃላፊዎች ስም ዝርዝር ይፋ አድርጓል። የፌዴራል ጠቅላይ አቃቤ ህግ ብርሃኑ ጸጋይን ያነጋገረች ያላችሁ ጽዮን ግርማ ተጨማሪ አላት። የፌዴራል ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ ማምሻውን ለአሜሪካ ድምጽ እንደተናገሩት ከከፍተኛ የሙስና ወንጀል ጋር በተያያዘ ተጠርጥረው ሲፈለጉ የቆዩት የቀድሞ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ወይም ሜቴክ ዋና ኃላፊ ሜጀር ጄኔራል ክንፈ ዳኘው ከሀገር ሊወጡ ሲሉ በትግራይ ልዩ ፖሊስ መያዛቸውን ገልጸው አብረዋቸው ደግሞ ቀድሞ ኢንሳ በሚል ምሕጻረ ቃል የሚጠራው የመረጃና ቴክኖሎጂ መስሪያ ቤት የቀድሞ ኃላፊ ሜጀር ጀነራል ተክለ ብርሃን ወልድ አረጋይ እንደነበሩ ተናግረዋል። ነገር ግን ሜጀር ጀነራል ተክለ ብርሃን በአቃቤ ህግ የምርመራ መዝገብ ውስጥ ስለሌሉ መለቀቃቸውን ገልጸዋል። ከተያዙ ሰዎች ውስጥም አንዱ ሜጀር ጀነራል ከተገኘ የሜቴክ ዋና ዳይሬክተር የነበሩ ዛሬ ተይዘዋል። ሌሎችም የተያዙ ያሉ መረጃ ለሚዛ ያልደረሱ ያልተያዙ ያልተያዙን ሰዎች አሉ። አንዳንዶቹ ተደብቆ፣ አንዳንዶቹ ደግሞ ከሀገር ወጥቶ ያሉበት ሁኔታ ስላለ ያው እነሱን በክትትል ላይ ነ በመያዝ ማለት ነው። ጠቅላይ አቃቢ ህግ ብርሃኑ ጸጋዬ በሙስናም ሆነ በሰብአዊ መብት ጥሰት ከተጠረጠሩት መካከል ዛሬ የተያዙትን የቀድሞ የብረታ ብረት ኢንጂነሪንግ ዳይሬክተር ጀኔራል ክንፈ ዳኘውን ጨምሮ ሌሎች ያልተያዙና ክትትል እየተደረገባቸው ያሉ እንዳሉ ይናገራሉ። እንግዲህ አሁን ባለን መረጃ ከሀገር የወጡ ከፖሊሱም፣ ከባለ ሀብትም፣ ከሌሎች የትግራይ መረጃ ወደጅ ሀገር ወጡ የሚል መረጃ አለ። ግን ያው በክርትል ላይ ናቸው ያሉት። ቁጥራቸው ብዙ እንዳይሆን ሶስት አራት አምስት የሚሆኑ ሰዎች አሉ። አምልጠውና ተደብቀው ያሉት ተጠርጣሪዎች ከሁሉም በኩል ናቸውም ብለዋል። ከሀላፊነት ትናንትና ከር ጀኔራል ሲሰዳኝ ጋር የነበሩ ወደ ውጭ ሀገር ሊወጡ ሲሉ ተይዞ የነበረ ግን በእኛ ምርመራ ሂደት ውስጥ ምርመራ ላቀረንባቸው እና አሁን ለተያያዝነው ጉዳይ ላይ እናንፈልጋቸው በመሆኑ ይረከቧቸው። ስለዚህ ሀላፊውን ከአሁን በኋላ የማይፈልጋቸውን ፌዴራል ፖሊስ በአምልጃችን ላይ ወደፊት ይመጣ የሚመጣው ወይ ደግሞ ምርመራ ሂደት ውስጥ የሚመጣ ጉዳይ አይታወቅም። ግን አሁን በእሳቸው ላይ የተጣራና የተገኘ ሊያስዳቸው የሚችል መረጃ ምርመራ የለም። ጠቅላይ አቃቤ ሕግ ብርሃኑ ክትትሉ እንደሚቀጥልና ከዚህ ቀደም በተጠቀሱት ወንጀል መሳተፋቸው መረጃ የቀረበባቸው በሙሉ ሕጉን ተከትሎ በቁጥጥር ስር እንደሚውሉና ለሕግ እንደሚቀርቡ ተናግረዋል። በተያያዘም የፌዴራል ጠቅላይ አቃቢ ሕግ ከሰብአዊ መብት ጥሰት ውስጥ ካካተተው ስም ዝርዝር ውስጥም አቶ ጉሃ ጽባሃ ግደይ፣ የአዲስ አበባ ደህንነት ኃላፊ አቶ አማኑኤል ኪሮስ መድን፣ የሀገር ውስጥ ደህንነት ጥበቃ ዋና መምሪያ ዳይሬክተር አቶ ደርበው ደመላሽ፣ የውስጥ ደህንነት ምክትል ዋና መምሪያ የኦፕሬሽን ጉዳይ መምሪያ ኃላፊ አቶ ተስፋዬ ገብረ ጻድቅ፣ የውስጥ ደህንነት ጥናትና የወንጀል ምርመራ ኃላፊ እንዲሁም አቶ ቢኒያም ማሙሸት በውስጥ ደህንነት ጥበቃ ዋና የኬንያ መምሪያ የኦፕሬሽን ጉዳይ መምሪያ ኃላፊ በቁጥጥር ስር ከዋሉት ውስጥ ይገኙበታል። በተጨማሪም የፌዴራል ጠቅላይ አቃቤ ይፋ ባደረገው የስም ዝርዝር ውስጥ በዚህ በመምሪያ ውስጥ ሃላፊነት ቦታ ላይ ከተቀመጡት በተጨማሪም የጸረ ሽብር መምሪያ የኦነግ ክትትል ሃላፊ የጸረ ሽብር መምሪያ የአርበኞች ግንቦት ሰባት ሀላፊ የጸረ ሽብር መምሪያ የኦነግና ኦብነግ ክፍል ዋና ሀላፊ የጸረ ሽብር ኦፕሬሽን መምሪያ የአማራ ክልል ሰሜን ጎደር የዞን ደህንነት አስተባባሪ እንደዚሁም ደግሞ በሀገር ውስጥ ደህንነት የኦሮሚያ ክልል ደህንነት ኃላፊ፣ በተጨማሪም በውስጥ መረጃ የአማራ ክትትል፣ በውስጥ መረጃ የደቡብ ክትትል በሚል በመምሪያ ደረጃ በስም ተዋቅረው የሚገኙ አመራሮች በእስር እንደሚገኙበት አስታውቋል። ይህንኑ በተመለከተ የፌዴራል ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋዬን ጠይቄያቸው ነበር። በእንደዚህ ያለ ደረጃ በመምሪያ ተቀምጦ የሚሰራ የማጣራት ጉዳይ ይቀጥላል ወይስ አይቀጥልም? በሚል እሳቸው እንደሚሉት እኛ ኦፕሬሽኑን ስናካሄድ በነበሩበት የአመራር ደረጃ እንዳገኘ ነው ነው ያስቀመጥ ነውና ይፋ ያደረግ ነው። በእሳቸው አገላለጽ እንደወረደ ብለውታል ያለውን በተጨማሪም በሙስና ወንጀል ተጠርጥረው የተያዙ የ27 ባለስልጣናት ስም ዝርዝር ይፋ አድርገዋል። ከዚሁ ጋር በተያያዘ አዲስ አበባ የሚገኘው ባልደረባችን እስክንድር ፍሬው የአዲስ አበባ ከተማ ነዋሪዎችን በአጠቃላይ የፌዴራል ጠቅላይ አቃቤ ሕግ ትላንትና በሰጡት መግለጫ ላይ አስተያየታቸውን ጠይቋል። በሜቴክ ኃላፊዎች ተፈጸመ የተባለው ሙስናና በደህንነት ኃላፊዎች ሲፈጸም የቆየው የሰብአዊ መብት ጥሰት እጅግ የሚዘገንን መሆኑን የአሜሪካ ድምፅ ያነጋገራቸው የአዲስ አበባ ነዋሪዎች ገልጸዋል። ስሙ እንዲገለጽ ያልፈቀደው አስተያየት ሰጪ ይሄንን ካንጸባረቁት አንዱ ነው። በተለይም ደግሞ ሜቴክ ላይ የሚሰሩ ከፍተኛ ባለስልጣናቶች አገሪቱን መዝብረዋል። በጣም በርካታ ገንዘቦችን ወስደዋል። በአሁኑ ሰዓት ደግሞ እነዚህ ሰዎች ተሸሽጎ ይገኛሉ። ኢትዮጵያ ውስጥ ለኢትዮጵያ ሕዝብ ያስቀሩት ነገር በጣም ጥቂት ነገር ነው። እንዳለ ወስዶታል። እንዲህ ከዚህ ቀደምም እንደተገለጸው ሁላ ፎቁ ጎማ ቢኖሮ ኖሮ ይዘው ሄደው ያስቀምጡት ጥሩ ነበር። ኢትዮጵያ ውስጥ በርካታ ነገሮችን ወስዷል። ቅድምም እንደጠቀስኩል መርከብንም ያክል ነገር የት እንደደረሰ አልታወቀም። በኢራን በኩልም በህገወጥ መንገድ ሲሰራ ነበረ። ስለዚህ ህንፃው ጎማ ቢኖሮ ኖሮ ይወስዱታል ማለት ምንድነው? ነው ይሄንን አንስተው ወስደው ሌላ ከተማ ላይ አስቀምጠው ቢጠቀሙበት ራሱ ደስ ይላቸዋል። ነገር ግን መሬትና ፎቅ መነሳት ስለማይችል እሱን ብቻ ተተውልን ሄዱት። ለእኛም ህዝቡ የተፈጸመውን ካወቀ ቆይተዋል ያሉት ደግሞ ሌላው አስተያየት ሰጭ ናቸው። ሰዓቱ ደርሶ የተወሰደው እርምጃ በመደረጉ ጥሩ ነው። ግን ይሄ ጉዳይ በህዝብ ደረጃ ሲብላላ የቆየ ነው። ከፍ ያለ አሜታ አለ ችግር እንዳለ ቀደም ብሎ ህብረተሰቡ ያቀዋል ግን እያወቀው ይሄ ሁሉ ነገር እየሆነ መቼ ነው እያለ በጉጉት ሲጠብቅ የነበረውን አሁን በግልጽ እነኚህ ሰዎች ያደረጉትን ድርጊት ጠቅሶ ለህዝብ ይፋ በመሆኑ ጥሩ ነው ላለው ግን በአጠቃላይ ግን የቆየ ነው ይሄ ነገር፣ እያንዳንዱ ህዝብ ውስጥ ያለ ነው። በየቦታውም ህብረተሰቡ ሲገናኝ ይህንኑ ነገር ያወራ ነበር ማለት ያውቀዋል፣ ግን እያወቀው እንደዚህ ግልጽ የሆነ ነገር አልነበረም። በወሬ ደረጃ ነበር፣ ግን አሁን ኦፊሻል ሆኖ ግልጽ ሆኖ በመውጣቱ በጣም ጥሩ ነው። ከዚህም በላይ እንደሚቀጥል ተስፋ አለን። በዚህ ብቻ እንደማይቀር ነው። ሌላ ወጣት አስተያየት ሰጪ ደግሞ መንግስት ትክክለኛውን እርምጃ እየወሰደ መሆኑን አብራርታለች። ይህንን ጊዜ የወንጀል የሰራ የሚጋለጥበት በስልጣን ላይ ያሉ ሰዎች የሚጋለጡበትን ነገር ያሳየን ሁነ ያለው መንግስታችን ነው። ጥሩ ነው። ነገ ያለኝ አስተያየት ጥሩ ነው። ቶሎ ለፍርድ አቅርቦ እኛም ያው ከጎኑን ያለ ነው። የቀድሞውን የሜቴክ ዋና ዳይሬክተር እና የሌሎች ተጠርጣሪዎችን በቁጥጥር ስር መዋል ተከትሎ የተያዙት ሰዎች አጠቃላይ ቁጥር ጨምሯል። የፌዴራል ጠቅላይ አቃቤ ሕግ ተደብቀዋል በሚል የገለጻቸው ሲጨመሩ ደግሞ የተጠርጣሪዎቹ ቁጥር ከዚህም ከፍ እንደሚል ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። በተያያዘም መቀሌ የሚገኘው ዘጋቢያችን ሙልጌታ አጽብሃ የጄኔራል የቀድሞ የሜቴክ የብረታብረት ዳይሬክተር ክንፈዳኛውን አያያዝ በተመለከተ ተጨማሪውን አጠር ያለ ዘገባ አድርሶናል። የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ዋና ዳይሬክተር የነበሩ ሜጀር ጀኔራል ክንፈዳኘው በትናንትናው ዕለት በትግራይ ምዕራባዊ ዞን ቃፍታ ሑመራ ወረዳ ከቀድሞ የመረጃና መርበብ ደህንነት ኤጀንሲ ኃላፊ ሜጀር ጀኔራል ዶክተር ትክለ ብርሃን ወልደ አረጋይ በአኸር በተባለች ትንሽ ከተማ አብረው ሲንቀሳቀሱ በትግራይ ልዩ ኃይል ፖሊስ ተይዟል። የአይንማኞች ማኞች ለቪኦኤ እንደገለጹት በትናንትናው ዕለት የፌዴራል ፖሊስ ሊወስዷቸው ጠይቆ ነበር፣ ግን የልዩ ኃይል ፖሊሱ አሳልፈው ሊሰጡ ፈቃደኛ እንዳልነበሩ ነው የተገለጸው። ሜጀር ጀኔራል ክንፈ አብዛኛው ላይ ቁጥጥር ስር እንዲውሉ በፌዴራል ፍርድ ቤት ትእዛዝ ወጥተባቸው ስለነበረ ውይይት ከተካሄደ በኋላ ግን እዛው አድሮ በዛሬ ሁለት ረፋድ አራት ሰዓት አካባቢ ቁጥጥር ስር ውለው ለመከላከያ ሰራዊት ተሰጥቷል። በሄሊኮፕተርም ወደ አዲስ አበባ እንዲሄዱ ተደርጓል ተብሏል። ሜጀር ጀኔራል ትክለ ብርሃን ግን ተለቀው ወደ ሑመራ ማቅናታቸውን ተገልጿል። የሀገር ውስጥ የዜና ምንጮች እንደዘገቡት ሜጀር ጀነራል ክንፈ በቁጥጥር ስር ሲውሉ በምዕራብ ትግራይ በኩል ከሀገር ወጥተው ወደ ሱዳን ሲያመሩ መያዛቸውን ነው ከአካባቢው ያገኘነው መረጃ እንደሚያመላክተው ደግሞ የራሳቸውን ስራ እየፈጸሙ ነበር። በአካባቢው ደግሞ የልማት እንቅስቃሴዎች ስላለ እሱን ለማየት መምጣታቸውን ነው የምናውቀው በማለት ገልጸዋል። በዚህ ጉዳይ ከትግራይ ፖሊስ ኮሚሽንና የክልሉ መንግስት ኮሚኒኬሽን ጽሕፈት ቤት መረጃ ለማግኘት ያደረግኩት ጥረት አልተሳካም። በሙስናና ሰብዓዊ መብት ጥሰት የተከሰሱ 63 ተጠርጣሪዎች በቁጥጥር ስር ውለው የፍርድ ጉዳያቸውን እየታየ መሆኑን ጠቅላይ አቃቢ ሕግ ይፋ ማድረጉን ይታወቃል። ለአሜሪካ ድምፅ ሙልጌታ ጽቡሃ ሞቀለም። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የአማራ ዲሞክራሲያዊ ፓርቲ ኤዴፓ እና የአማራ ዲሞክራሲያዊ ሀይል አዴሃን አንድ ፓርቲ ሆነው በጋራ ለመስራት ተስማሙ። የድርጅቱ ከፍተኛ አመራሮች ትላንት በሰጡት የጋራ ጋዜጣዊ መግለጫ ላይ ፓርቲዎቹ ውህደቱን የፈጸሙት የአማራን ሕዝብ ጥያቄዎች በጋራ ለመመለስ ነው ብለዋል። ፓርቲዎቹ የዓላማም ይሁን የፕሮግራም አንድነት በመፍጠር ተዋህደው ለመስራት ተስማምተዋል። አስቴር ምስጋናው ተከታዩን ይዛለች። ከስምንት ዓመታት በፊት ነበር ኤርትራ በረሃ ውስጥ ጋሽ ባርካ እየተባለ በሚጠራው አካባቢ የትጥቅ ትግሉን ሀብሎ የጀመረው የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃል ከቅርብ ጊዜ ወዲህ በሀገሪቱ የተጀመረውን ለውጥ ተከትሎ ወደ ሀገር ውስጥ በመግባት ሰላማዊ ትግል ለማድረግ ከሁለት ወር በፊት ነበር ከ300 በላይ ሰራዊቶቹን በመያዝ ንቅናቄው ባህር ዳር ከተማ የገባው። በቆይታውም ከአማራ ዲሞክራሲያዊ ፓርቲ አዴፓ ጋር በጋራ ለመስራት የሚያስችላቸውን ሀሳቦች ሲወያዩ ቆይተው፣ ትላንት የሁለቱ ፓርቲዎች ከፍተኛ አመራሮች በጋራ በሰጡት ጋዜጣዊ መግለጫ ላይ ውህደታቸውን ይፋ አድርገዋል። የአማራ ዲሞክራሲያዊ ፓርቲ የማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ምግባሩ ከበደ በመግለጫው ላይ እንደተናገሩት ፓርቲው ተመሳሳይ ዓላማና ፕሮግራም ያለው በመሆኑ ውህደቱን ፈጥረናል ብለዋል። የአማራን ጥያቄዎችን ለመመለስ የታሰበ እንጂ ኢትዮጵያ ውስጥ እንገነበዋለን ብለን የምናስበውን የመድበለ ፓርቲ ስርዓት የሚያዳክም እንደማይሆን በደንብ ተነጋግረንበታል፣ እናምንበታለን። ስለሆነም ዲሞክራሲያዊ ነገር ግን ጠንካራ ፓርቲ ሆኖ የመዝለቅ ፍላጎታችንን ያሳካል ብለን እናምናለን። በስምምነታችን መሰረት ከዚህ በኋላ የአማራ ዲሞክራሲያዊ ኃይሎች ንቅናቄ የሚባል አይኖርም። የአማራ ዲሞክራሲያዊ ፓርቲ ሆኖ ይቀጥላል ማለት ነው። የአማራ ዲሞክራሲያዊ ፓርቲ ሆኖ እንዲቀጥል የአማራ ዲሞክራሲያዊ ፓርቲን ፕሮግራም፣ ህገ ደንብ እና መርሆዎችን እስካሁን ድረስ በቆዩባቸው ጊዜያት በሚገባ ተረድተዋቸዋል። ስለሆነም አንድ ፓርቲ እንደመሆናቸው መጠን የሚኖራቸው ፕሮግራም የሚኖራቸው ምልክት፣ የሚኖራቸው የመታገያ አጀንዳም አንድና ያው ይሆናል ማለት ነው። የአዲያን የውጭ ጉዳይና የፋይናንስ ኃላፊ አቶ ማተቤ መለስ በበኩላቸው ከአዴፓ ጋር ውህደት የፈጠር ነው የአማራን ሕዝብ ጥያቄ በጋራ ለመፍታት ነው ይላሉ። ይህን ስምምነት ለመፈጸም ስንወስን የአማራው ጥያቄ ተመልሷል ማለት ግን አይደለም። የአማራውን ጥያቄ ለመመለስ በጋራ መታገል ግን አማራጭም አቋራጭም መንገድ ሆኖ በማግኘታችን ይህንን የጋራ ስምምነት ለመፈጸም ደርሰናል። በእኛ በኩልም ስምምነቱ በሙሉ ልባችን የተቀበልነው ነው። ለወደፊትም ከአእምሮና ከጉልበት አልፎ የአካልና ህይወት ዋጋ የሚጠይቀውን ግንባርም ቢሆን ለመጋፈጥ ወንድሞቻችን ጋር ሆነን የአማራውን አንድነት፣ የአማራውን ነፃነት፣ የአማራውን ጥቅምና መብት ለማስከበር ምን ችለውም ሁሉ ለማድረግ በመወሰን ነው። እንግዲህ ወደዚህ ስምምነት ላይ የደረሰ አቶ ምግባሩ በስተመጨረሻ ያሉት ነገር ቢኖር ወደፊት ለአማራ ህዝቦች ከሚሰሩ የተለያዩ ድርጅቶች ጋር በጋራ ለመስራት ፓርቲያቸው ዝግጁ መሆኑን መግለጻቸውን ከሀገር ውስጥ መገናኛ ብዙኃን ያገኘሁት መረጃ ያመላክታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋና አሁን ላደረሰችን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ዋሽንግተን ዲሲ የሚገኘው በዩናይትድ ስቴትስ የኢትዮጵያ ኤምባሲ የኢትዮጵያን ምግብና ባህል ለማስተዋወቅ ያሰባሰበበትን ዝግጅት በወዲያኛው ቀዳሜ አስተናግዷል። በዝግጅቱ ላይ ለኪነጥበብ ባለሙያዎች፣ ለኢትዮጵያ ምግብ ቤቶች ባለቤቶች ና በማህበረሰቡ ሕይወት ውስጥ በንቃት ሲሳተፉ ቆይተዋል ላላቸው ግለሰቦች ና ተቋማት የእውቅና የምስክር ወረቀት ሰጥቷል። ሰለሞን አባተ በዝግጅቱ ላይ ተገኝቶ ነበር ያጠናቀረውን ዘገባ የመጀመሪያ ክፍል ቀጥሎ ያቀርባል። አሜሪካ ለሚኖሩ ኢትዮጵያውያን ኤምባሲውን፣ ኤምባሲያችን እያሉ ሲጠሩ መስማት የብርቅ ያህል አዲስ ነገር ነው። ዋሽንግተን ዲሲ ላይ በቀደመ ጊዜ ስፋት ያለው ኢትዮጵያዊና ትውልደ ኢትዮጵያ የመጋበዝና ያንን የተዋበና ያማረ በኢትዮጵያ ሀብትና ቁሳቁስ የተገነባ ህንፃ እንደ ራሱ ንብረት አድርጎ ማየት ዘበት ነበር ቢባል ማጋነን አይሆንም። ኤምባሲውን በነገራችን ላይ በሌላ ዝግጅት አስተዋውቃችኋለሁ። ብዙ ሰው አይጠራም፣ ቢጠራም አይሄድም፣ ቢሄድም የሚደርስበት ውግዘትና ማሸማቀቅ ጥግ አልነበረውም። በዚያ ግቢ ውስጥ እኮ እስከ ግብግብና ጥይት መታኮስ ተደርሷል። የቅርብ ጊዜ ትውስታ ነው። አሁን ጊዜ ተለውጧል፣ ዘመን ተገልብጧል። የአሁን ንግግር ከኤምባሲውም በኩል ቢሆን እባካችሁ ኑልን የሚል ነው። ተጋባዡም ቢሆን ኤምባሲያችን ተጠርቻለሁ እያለ ብቅ ለማለት ይጣደፋል። በኤምባሲው መጋበዝ ወይም ወደዚያ ብቅ ማለት ክብር እየሆነ ይመስላል። የቅዳሜ ዝግጅት በአይነቱ የመጀመሪያ ነበር። በአዘጋጆቹም በታዳሚዎቹም አገላለጽ ኢትዮጵያን ለቀሪው ዓለም በስፋት የማስተዋወቅ ዘመቻ ሊጀመርና ተጠናክሮ ሊቀጥልም ይገባዋል። በምን እንጀምር? በሩ እጅግ ያማረው ስብጥሩና ካብታሙ ባህሏ ነው የኢትዮጵያ። የዛሬው ትኩረታችን እንግዲህ የምግብ ዲፕሎማሲ የምንለው ነው። በዓለም ላይ ያሉ ሀገሮች ራሳቸውን ባህል በማስተዋወቅ ከሌሎች ሕዝቦች ጋር ግንኙነት ይፈጥራሉ። የባህል ግንኙነት በአመጋገብ፣ በአለባበስ፣ በኪነጥበብ ስራዎች፣ በመሳሰሉት ጉዳዮች የሚያተኩር ነው። ምግብ በሀገሮች መካከል ያለውን ግንኙነት፣ ወዳጅነት በማጠናከር ከፍተኛ ድርሻ አለው። ይህን ተግባር ደግሞ ምሁራን የምግብ ዲፕሎማሲ ይሉታል። በእኛ እንግዲህ እዚህ ምግብ ማንነትን ይገልጻል። ከሰው ልጅ ባህልና አስተሳሰብ ጋር የተሳሰረ ነው። አብረን እንበላለን፣ እንጠጣለን። የራሳችን የአመጋገብ ስርዓት አለን። ይሄን ለሌሎች ማስተዋወቅ ትልቅ ስራ ነው። ከኢኮኖሚው ግንኙነት ባሻገር ሌላ በርካታ እድሎች የሚፈጥር ነው። በዚህ ረገድ እንግዲህ ህንድ፣ ቻይና፣ ጃፓን፣ ሜክሲኮ ላምነት ይጠቀሳሉ። እኛም ይሄን እንግዲህ መጠቀም ይኖርብናል እንላለን። በምግብ ዲፕሎማሲ ዙሪያ ጥናት ያደረጉ ምሁራን በሰው ልብና አእምሮ ውስጥ ለመግባት በወዳቸው በኩል መሄድ የተሻለ መንገድ ነው ይላሉ። እንግዲህ በዓለም ላይ በምግብ ትብብርና ትስስር የሚፈጥሩ ብዙ ሀገሮች አሉ። ይሄን ሁሉም ሀገሮች በተለያየ መልኩ ተጠቅመውበታል። የሀገራችን ምግብ በልተው በቶሎ የሚረሱት አይደለም። ሲያዩት በአእምሮ ውስጥ የሚቀረጽ ምስል አለ። ሽታው አእምሮት ይፈጥራል፣ እንግዲህ ትዝታም ይቀሰቅሳል። በብዙዎች ዘንድ ምግብ የመቀራረቢያ መንገድ በመሆኑ ብዙዎቻችን ይህን ልንጠቀምበት ይገባል ነው እንግዲህ በምግብ ቤቶቻችን ምግብ የሚያቀርቡ ሰዎች እንግዳ በመቀበል በማስተናገድ ሀገራቸውን በማስተዋወቅ ጠቃሚ ተግባራትን ያከናውናሉ። ብዙዎች ምግብ ቤት የሚያቋቁሙት በራሳቸው ንግድ ስራ ለማካሄድ ነው፣ መጀመሪያ ግን፣ ይህም ደግሞ ባህላቸውን የማስተዋወቅ አገራቸውን የማስተዋወቅ እድል ይፈጥርላቸዋል። ምግብ ለሁላችንም አስፈላጊ ነው። ሰዎች እንግዲህ ሁሉም በምግብ ከምግብ ሕይወታችን የተያዘ ነው። የሀገራችን ምግቦች የሁሉንም ህዝቦች ባህል የሚያንጸባርቁ ናቸው። በምግብ ቤቶች የሚቀርቡ አይነቶች በውጭ ሀገር ተመጋቢዎች ዘንድ ተወዳጅነት አላቸው። በአቀራረቡም አይነት ከቦታ ቦታ ይለያያል። የምግብ ቤቶች እንግዲህ የየራሳቸው ባህል፣ የየራሳቸው ጥበብ አላቸው። እናም ይሄን እንግዲህ እኛ እንዴት መጠቀም አለብን የሚለው ነው የዛሬ መወያያ እና መነጋገሪያ ርዕሳችን ኢትዮጵያን ለማስተዋወቅ ከጣዕሙ ዓለምን አንነሳም እስኪ፣ በዓለም ዙሪያ ያለ ሁሉ ኢትዮጵያን ይቅመሳት፣ እናም ያጣጥማት፣ እናም ይግባና ይሰማራባት። ጥዑም ኢትዮጵያ፣ ውቢት ኢትዮጵያ። ሌላም ብዙ ብዙና ብዙ የተትረፈረፈ ጸጋና ሀብት አላትና ታላቅም ናትና፣ ኢትዮጵያ ትልቅ አገር ናት። በተለይ ከአፍሪካ አንጻር ኢትዮጵያ ትልቅ አገር ናት ስንል ኢትዮጵያ ትልቅ ናት የምንልበት አራት መሰረታዊ ጉዳዮችን ለመጥቀስ ፈልጋለሁ። አንደኛው በህዝብ ብዛት ትልቅ ሀገር ናት። መቶ ስምንት መቶ ዘጠኝ ሚሊዮን ህዝቦች ያሏት ሀገር ናት። ሁለተኛው በቆዳ ስፋት፣ ሶስተኛው በኢኮኖሚ አቅሟ፣ እንዲሁም በወታደራዊ አቅም ሲታይ ኢትዮጵያ ትልቅ ሀገር ናት። የኢትዮጵያን ትልቅነት እንግዲህ በስልጣኔ ገናና የነበረች በመሆኑ ታላቅ አገር ናት እንላለን። በዩናይትድ ስቴትስ የኢትዮጵያ ኤምባሲ ምክትል አምባሳደር ረታ ዓለሙ ናቸው። የቅዳሜውን ምሽት ሐሳብ ባብራሩበት በፓወርፖይንት የተደገፈ መግለጫ የኢትዮጵያን ምግብ ምንነትና የአመጋገብ ስርዓት በአዳራሹ ውስጥ ለተገኙ ኢትዮጵያውያንም ኢትዮጵያውያን ላልሆኑም እንግዶች ያብራሩት በዚያ የተገኙት ዋሽንግተን ዲሲ፣ ሜሪላንድና ቨርጂኒያ ውስጥ ምግብ ቤቶች ካፌዎችና ገበያዎች ያሏቸው የኢትዮጵያን ምግቦች፣ መጠጦች፣ የእህልና ጥራጥሬ ዘር፣ ቅመማ ቅመምና ቡና ሌላም የበዛ ቁጥር ያለው ወደ አሜሪካ የሚገቡ ምርቶችን የያዙና የሚያቀርቡ ነበሩ። የኢትዮጵያን ባህልና ወግ እያስተዋወቁ የሚገኙ የጥበብ ባለሙያዎችና አስጎብኚዎችም ነበሩ። ኤምባሲው በስምም በድርጅትም እየጠራ የምስጋናና የሽልማት ስርዓት አከናውኗል። ከቴቴ የኢትዮጵያ ረስቶራንት ዶክተር ዮሐንስ ዘለቀ። ዶክተር ዮሐንስ ዋሽንግተን ዲሲ ሜሪላንድና ቨርጂኒያን እንዲሁም ሰሜን አሜሪካን የተሟላ መረጃ በመስጠት ታሪኳን ባህላ መወጓን በማስጎብኘት የሚታወቁ ባለውለታችን ናቸው። ዳስ ኢትዮጵያ ብዙ አይቱ ኢንተርቴንመንት ስለጣይቶ የሰማችሁት ነው። እንግዲህ ብዙ ነገር ነው። ብዙ ሰው ነው። ጫንቅ ብዙ ሰው ነው። ኢትዮጵያ ሬስቶራንት Tartare Ethiopian restaurant, Amithi Tartare Ethiopian restaurant, Naliba restaurant, Tsecho Ethiopian restaurant, Ethiopian Ethiopian restaurant, Sky Light Cafe, Mr. Mars and Rail, Natfai Ethiopian cuisine, Donnaway Ethiopian restaurant, Abay Garagna restaurant, Zena restaurant, Axinia Ethiopian restaurant, Balaga restaurant, Addis Ethiopian restaurant ብዙ ናቸው። በዚህ መድረክ እየተጠሩ የምስክር ወረቀት የወሰዱ ለ15 ደቂቃ ያህል የተጠራን ዝርዝር ይዤ እንዳላቆያችሁ ነው። ጥቂቱን ለናሙና ያሰማኋችሁ። ኢትዮጵያን ለዓለም ሲያስተዋውቁ ኖረዋል። ትውልድ ኢትዮጵያም በባህላቸው እንዲኮሩ ልጆቻቸውን ማንነታቸውን እንዲያውቁ ለማድረግ ብዙ ደክመዋል። አሁን የሚቀጥለው ስራ ኢትዮጵያን ያወቀውም የሚያውቀውም ዓለም እንዲገባ መጋበዝ ነው። እንደምታውቁት ጥሩ አየር መንገድ አለን፣ እንደ ሀገር ጥሩ ፕሮዳክት አለን። በየቀኑ እንበራለን። እንደውም ከዲሲ ጥሩ ዋጋ አለ። የዲሲ አካባቢ ጫና ሲበዛባችሁ ቶሎ ቶሎ እንድትሄዱና ያን መልካም ምግብ እንድትበሉ ጠቅላይ ሚኒስትራችን በአሳሰቡት መሰረት ደግሞ ሁሉም አምባሳደር ሆኖ ምናልባት አንዱ ኢትዮጵያዊ አምስት አስር ይዞ የሚሄድበት ዕድል በዛውም ጥሩ ዋጋ የምናዘጋጅ መሆኑ ለመናገር ነው። የኢትዮጵያም የአፍሪካም ኩራት የሆነው የኢትዮጵያ አየር መንገድ ኤሪያ ማኔጀር አቶ ንጉስ ወርቁ ናቸው። በሩንና መንገዱን እያሳዩ ያሉት ከዚህ ለአዳራሹ ሰው ካስተላለፉት መልእክት በኋላ ሀሳባቸውን ጥቂት እንዲያብራሩልኝ ጠይቄያቸው ነበር። በሀገሪቷ ውስጥ የተፈጠረውን መልካም እድል በመጠቀም ብዙ ኢትዮጵያኖች፣ ትውልደ ኢትዮጵያኖች፣ የውጭ ሀገር ዜጎች ወደ ኢትዮጵያ እየሄዱ ነው። ይሄ ነገር ለሀገር በጣም ከፍተኛ ጥቅም ስላለው አራት ቦታዎች እንበራለን፤ አሜሪካን ሀገር ኒውዮርክ፣ ሎስ አንጀለስ፣ ሺካጎ እና ዋሽንግተን ዳላስ። ዋጋዎችን በማስተካከል ብዙ መንገደኞች ወደ ኢትዮጵያ እንዲሄዱ ኢንቨስት እንዲያደርጉ ሀገራቸው እንዲጎበኙ ዝግጅት እያደረግን ነው። እንደተጠራው ሰው አይነት ሁሉ የተነሱትም ሐሳቦች የተላለፉትም መልእክቶች የተለያየ መነሻና ይዘት ያላቸው ነበሩ። Thank you. አድማጮች የዛሬው የጋቢና ቪዮኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪዮ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮ በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔ መስታወት አራጋው ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቤል ያብሮ ነው። የስርጭት መሀንዲሱ ፔጥም አብሮን ነበረ። ጉዟችሁ የሰመረ ይሁን እያልን በጀመርነው ማራኪ ሙዚቃ እንሰናበታለን። መልካም ምሽት፣ በነገው ጉዞ Esse é o Il radio Americati.